ትኩረት በአፍሪካ ሰላም ጤና ይስጥልን አድማጮቻችን የዕለቱ የትኩረት በአፍሪቃ ዝግጅታችን የፊታችን ታህሳስ ወር ጋና የምታስተናግደው ፕሬዚዳንታዊ ምርጫና እንድምታው እንዲሁም የአፍሪቃ ሀገራት በብሪክስ መታቀፍና መጻኢ የአፍሪቃ ጣፈንታን ከብዙ በጥቂቱ ይመለከታል አብራችን ቆዩ ጋና የፊታችን የታህሳስ ወር ለምታደርገው ምርጫ ብርቱ ተፎካካሪ ሆነው የቀረቡት የገዢው ፓርቲ እጩ መሐመዱ ማሁሚያ እና የተቃዋሚ ፓርቲ እጩ ጆን ድራማኒ የጦፈ የምረጡኝ ዘመቻቸውን ተያይዘውታል። የወቅቱ የጋና ምክትል ፕሬዚዳንትና የገዢው ፓርቲ ኒው ፓትሪዮቲክ ፓርቲ ኤንፒፒ እጩ መሐመዱ ማሁማ የፕሬዚዳንትነት መንበሩን ለመቆናጠጥ እንዲሁም የተቃዋሚ ፓርቲው ናሽናል ዲሞክራቲክ ኮንግረስ ኤንዲሲ እጩ ጆን ድራማኒ ማህማ በድጋሚ ወደ ስልጣን የሚመለሱበትን እድል ለማመቻቸት በየፊናቸው ቃል እየገቡ ነው። የምርጫ ዘመቻው ወደፊት ገፍተው ለመጡት ሁለቱም እጩዎች ቀላል እንደማይሆን ሲጠበቅ የጋናውያንን ልብ እናሸፍትበታለን አሊያም ልዩነት እንፈጥርበታለን ያሉትን አማራጭ ፖሊሲዎችን እያስተዋወቁ ቅስቀሳቸውን አጠናክረው ቀጥለዋል። የተቃዋሚ ፓርቲ መሪው ጆን ድራማኒ ከጎርጎርሳውያኑ 2013 እስከ 2017 ለአራት ዓመታት ጋናን ካስተዳደሩ ወዲህ በድጋሚ ለመመረጥ ሶስት ያህል ጊዜ ብርቱ ትግል ቢያደርጉም አልተሳካላቸውም ተሰናባቹ ፕሬዚዳንት ናና አኩፎ አዶ ሁለት የስልጣን ዘመናቸውን በማጠናቀቃቸው ምክትላቸውን የፓርቲ እጩ አድርገው ይሰናበታሉ አሁን ውድድሩ በወቅቱ ምክትል ፕሬዚዳንትና በተከታታይ የምርጫ ዓመታት ስኬት ከራቃቸው የተቃዋሚ ፓርቲ መሪው ጋር ይሆናል ማለት ነው ለመሆኑ እጩ ፕሬዚደንቶቹ በየፊናቸው የጋናውያንን ልብ ለማሸፈት ይዘው እየተንቀሳቀሱ የሚገኙት የዘመቻ ስልታቸው የት ያደርሳቸው ይሆን ለጋናውያንስ ምን የተለየ ነገር ይዘው ይመጡ ይሁን? የጋናን ፖለቲካ በቅርበት የሚከታተሉትና የሚተነትኑት ኢብራሂም አልሐሰን እንደሚሉት ሁለቱ የጋና ዋነኛ ተቀናቃኝ ፓርቲዎች በየምርጫ ዘመቻዎቻቸው በብዙ ተግዳሮቶች ውስጥ አልፈዋል። ለዚህ ነው ሁለቱም የተቀናጀ የምርጫ ዘመቻ ስልትን ለመከተል የወሰኑት ይላሉ። ሁለቱም ዋነኛ ፓርቲዎች ይህንኑ ሲገፉበት ነው የቆዩት። ለምሳሌ ኤንዲሲን ያየህ እንደሆነ የ24 ሰዓት ኢኮኖሚ ያለውን የማሻሻያ መርህ ይዞ በዚሁ ነው እየገፋ ያለው። የኤንፒፒው ዲጂታላይዜሽንም የተከተለው መንገድ በሁለቱ መካከል መገፋፋት መኖሩን ነው የሚያሳየው። በጥቅሉ ግን የምርጫ ቅስቀሳው ቃል ሁለቱም ፓርቲዎች ከሞላ ጎደል አንድ አይነት መሆናቸውን የታዘብኩት ነገር ነው። እንደ አልሐሰን አስተያየት እጩዎች ከተለመደው በርካታ ሰዎችን የሚያሳትፉ ሰልፎችን ከመጥራት ይልቅ ማህበረሰብን መሰረት ያደረገ አካሄድን መምረጣቸው ነው የተመለከቱት። ይህ ደግሞ ሁለቱም አንድ አይነት የምርጫ ስልት መከተላቸውና ውድድሩን የበለጠ ተጠባቂ ሊያደርገው እንደሚችል ነው ተንታኙ የተመለከቱት። ሁለቱም ዋነኛ ፓርቲዎች ይህንኑ ሲገፉበት ነው የቆዩት። ለምሳሌ ኤንዲሲን ያየ እንደሆነ የ24 ሰዓት ኢኮኖሚ ያለውን የማሻሻያ ምርህ ይዞ ነው በዚሁ እየገፋ ያለው። የኤንፒፒው ዲጂታላይዜሽንም የተከተለው መንገድ በሁለቱ መካከል መገፋፋት መኖሩን የሚያሳይ ነው። በጥቅሉ ግን የምርጫ ቅስቀሳው ቃል ሁለቱም ፓርቲዎች ከሞላ ጎደል አንድ አይነት መሆናቸውን የታዘብኩበት ነገር ከዓለም አቀፍ አበዳሪዎች 30 ቢሊዮን ዶላር እዳ ያለባት ጋና ይህንኑ የውጭ እዳዋን መክፈል ተስኗት መቆየቷ ነው የሚነገረው። በዚህና በሌሎች ምክንያቶች የተዳከመውን ኢኮኖሚዋን ወደነበረበት ለመመለስም በዓለም የገንዘብ ድርጅት አይኤምኤፍ መርሃ ግብር ስር ለመታቀፍ ተገዳለች። ዓለም አቀፉ የገንዘብ ድርጅት ለጋና የ3 ቢሊዮን ዶላር ድጋፍ ሀገሪቷ ከዕዳዋ እንድታገግም ብሎም በመልሶ ማደራጀት መክፈል እንድትችል ያግዛታል የተባለውን መርሃ ግብር መዘርጋቱ ነው የተገለጸው። የኤንዲሲ እጩ በምርጫ ዘመቻቸው ይዘውት ከቀረቡት አንዱ በሆነው በዲጂታል ፈጠራ የ24 ሰዓት ኢኮኖሚ የተሰኘው ጽንሰ ሀሳብ አንዱና ምናልባትም ጋና ለገባችበት የኢኮኖሚ ውድቀት ትንሳኤ ይዞላት እንደሚመጣ ተስፋ ያደርጋሉ። የኢኮኖሚ ባለሙያና የቀድሞ የማዕከላዊ ባንክ ሰራተኛ የነበሩትና የተቃዋሚ ፓርቲ እጩ ፕሬዚዳንት ባውሚያ ስለ ዲጂታል ፈጠራ ፖሊሲዎች ለጋና ኢኮኖሚያዊ ችግሮች ቁልፍ መፍትሄዎች እንደሆኑ ተናግረዋል። ባውሚያ በጋና ደቡብ ምስራቅ ቮልታ ክልል በተካሄደው የምርጫ ዘመቻ ላይ ሁሉም ወጣቶች ስራ ይፈልጋሉ። ለዚህ ደግሞ በጋና ውስጥ ለአንድ ሚሊዮን ወጣቶች ሰዎች የዲጂታል ክህሎት እሰጣለሁ ሲሉ ቃል ገብተዋል። እጩ አጓጊ በሚመስለው ቅስቀሳቸው እድሉን ለማንኛውም ሰው ትምህርት ያቋረጡ ወጣቶችን ጨምሮ የዲጂታል ክህሎት ስልጠና ተቋዳሽ እንዲሆኑ የሚጋብዝ ነው ተብሎለታል። የገዢው ፓርቲ እጩ ማሃማ በበኩላቸው የጋናን የኢኮኖሚ በር ይከፍታል ያሉትን የምርጫ ቅስቀሳ ሀሳባቸውን ሲያቀርቡ ጋናውያን ከመደበኛ የስራ ሰዓታቸው ውጭ ጭምር በኢኮኖሚያዊ እንቅስቃሴዎች ውስጥ ተሳታፊ እንዲሆኑ ይጋብዛሉም። ይህ ደግሞ ሰራተኞች በተለያዩ የስራ መስኮች እንዲሳተፉ፣ ድርጅቶችም ተጨማሪ ሰው ኃይል እንዲቀጥሩ እድል ይፈጥርላቸዋል ተብሏል። እንደዚያም ሆኖ ግን ከቀረበለት የሀሳብ ምርጫ በድምፁ ሊወስን ያለው እያንዳንዱ ጋናዊ የትኛውን እንደሚመርጥ ውሳኔው የራሱ ይሆናል። ተፎካካሪዎች አጠናክረው ከቀጠሉት ከምረጡኝ ዘመቻቸው ከወዲሁ ተረድተው ሀሳባቸውን ያካፈሉም አልጠፉም። የመዲናዋ የአክራ ከተማ ነዋሪው ኮዋኩ አምፖንሳ ለዶችቨለ እንዳሉት እስካሁን ካዩትና ከታዘቡት የሁለቱም ፓርቲዎች የቀስቀሳ መልእክቶች ለእርሳቸው አሳማኝ ሆነው አላገኙትም ሁለቱም የኤንፒፒና የኤንዲሲ ፓርቲዎች የገቧቸው የተስፋ ቃላት በታህሳስ ሰባቱ ምርጫ ላይ ውሳኔን በምንም መልኩ ሊነኩ አይችሉም። ምክንያቱም የገቡት ቃል ተስፋ ሰጪ አይደለም። በገቡት ቃል ውስጥ ምንም ተስፋ ሰጪ ነገር አላየውም። በዘመቻቸው ውሸታቸውን የሚቀጥሉ ነው የሚመስለኝ። ይህ የአምፖንሳ ስጋት በእርግጥ ጋናውያን መራጮች ከፖለቲከኞቻቸው ላይ እምነት ማጣታቸውን ማሳያ ሆኗል። የባለፈው የጋና ምርጫ ገዢው የኤንፒፒ ፓርቲ 275 መቀመጫዎችን ሲያሸንፍ፣ በአንጻሩ ተቃዋሚው የኤንዲሲ ፓርቲ 137 መቀመጫዎችን አግኝቷል። የተቀሩትን ወንበሮች ገለልተኞች ተቀራምተዋል። የጋና ህገ መንግስት የፓርላማ አባል ከወከሉት የፖለቲካ ፓርቲ ውጪ አሊያም በገለልተኛነት እንዲወዳደሩ አይፈቅድም። ይህ በእንዲህ እንዳለ ግን የፓርላማ የተቋቋመው አፈ ጉባኤ አሊባን ባጊቢን አራት የምክር ቤቱን መቀመጫዎች ክፍት ማድረጋቸው ብርቱ ነቀፌታ ከማስነሳቱ ባሻገር ፖለቲካዊ አለመግባባት ማስከተሉ ነው። መረጃዎች የሚያመለክቱት የአፈጉባኤ ውሳኔ ያስከተለው የፓርላማ ግርግር ምክር ቤቱን ላልተወሰነ ጊዜ ስራውን እንዲያቋርጥ አስገድዶታል። ይህ ደግሞ ከሁለት ወራት በታች ጊዜ በቀረው አጠቃላይ ምርጫ ላይ ተጽዕኖ እንዳያሳድር ማስጋቱም አልቀረም። ምክንያቱም የህግ አውጭው አካል አጠቃላይ እንቅስቃሴ ማስተጓጎሉ ምናልባትም በጀትና ለምርጫ ወሳኝ የሆኑ ጉዳዮችን ከመወሰን በትንሹ ሊያዘገይ የሚችልበት እድር ስለመኖሩም ተመላክቷል። የሆነ ሆኖ ግን ምክትሉ ፕሬዚዳንት ሊሆኑ አንድ ዙር ስልጣኑን ቀምሰው የተመለሱት ዳግመኛ ወደ መንበሩ ሊመለሱ አጓጊ ነገር ግን ብዙም እምነት ያላሳደሩ የቀስቀሳ ሀሳባቸውን ይዘው የምረጡኝ ዘመቻቸውን አጧጥፈዋል። አዲሱ የጎርጎርሳውያን ዓመት 2025፣ ጋና ናና አኩፎ አዶን ሸኝታ አዲሱን ፕሬዚደንት ትቀበላለች።